ለረጅም ጊዜ ሲጠበቅ የቆየው የአፍሪካ ሕብረት የደቡብ ሱዳን ግጭት መርማሪ ኮሚሽን ሪፖርት ወጥቷል። ከዋሽንግተን የቪኦኤ ጄምስ ባቲ ያጠናቀረውን ዘገባ ቆንጅታይ ታቀርበዋለች። የደቡብ ሱዳን መንግስትና የቀድሞው ምክትል ፕሬዚደንት ሪያክ ማቻር ታማኝ አማጽያን የሰብአዊ መብት ረገጣዎችን ፈጽመዋል፣ አንዳንዱ በጦርነት ወንጀል የሚፈረጅ ነው ያለው የኮሚሽኑ ሪፖርት ግድያ፣ ማሰቃየት፣ ጠለፋ፣ አስገድዶ መድፈርና ሌላም ወሲባዊና ጾታዊ ጥቃቶችን ጨምሮ ጭካኔና ኢሰብአዊነት የተመላበት ጥቃት አድርሰዋል ነው የሚለው የዘር ማጥፋት ተፈጽሟል ለማለት የሚያበቃ ማስረጃ ግን አላገኘንም ብሏል። መርማሪ ኮሚሽን ለተፈጸሙት ወንጀሎች ከሁለቱም ወገኖች በዋናነት ተጠያቂ ሊሆኑ የሚችሉትን ለይተናል ሲልም አመልክቷል። የደቡብ ሱዳን መንግስት ባለስልጣናትን አስተያየት ለጊዜው ለማግኘት አልተቻለም። የደቡብ ሱዳን ነጻ አውጪ ሰራዊት ኤስፒኤልኤ፣ የተቃዋሚው አንጃ የውጭ ጉዳዮች ኃላፊው አምባሳደር ኢስኬል ሎል ጋትኮ ግን ሪፖርቱ አማጽያኑን አያሳስብም፣ ፍላጎታቸው በወንጀል ያለመጠየቅ ልማድ እንዲያከትም ነውና ይላሉ በእርግጥም ታስታውስ እንደሆነ የእኔ ሊቀመንበር የኤስፒኤልኤ ተቃዋሚው አንጃ መሪ ዶክተር ሪያክ ማቻር ከ2014 ጀምሮ በሚያወጣቸው መግለጫዎች ሪፖርቱ እንዲወጣ ሲወተውቱ ከርመዋል። በጦርነቱ ወቅት ወንጀሎቹን የፈጸሙ በተጠያቂነት እንዲያዙ ጥሪ ሲያደርጉ ቆይቷል። አሁን ሪፖርቱ ወጥቷል፣ ደስ ብሎናል። የመርማሪው ኮሚሽን ሪፖርት በሁለቱም ወገኖች የተፈጸሙትን ግድያዎች አውግዟል። ኮሚሽኑ በከፍተኛ ምስጢር የሚያዝ የስም ዝርዝር ሲል የፈረጀው ሰነድ ያለው ሲሆን ይፋ ባደረገው ሪፖርቱ ውስጥ ግን ያን አላካተተም። የደቡብ ሱዳን ቀውስ ስረ መሰረት የፖለቲካ ስልጣን ሽኩቻው፣ ከተፈጥሮ ሀብቷ የሚገኘውን ገቢ ለመቆጣጠር የሚደረገው ትግል ሙስናና በስልጣን በዝምድና መጠቃቀም መሆኑን ገልጾ የሀገሪቱ ሀብት የዋና ዋና የፖለቲካ መሪዎችና የቤተሰቦቻቸው መጠቀሚያ ተደርጓል ብሏል።